የዲደብሊው ዜና ጤና ይስጥልኝ። በቅድሚያ ማረስተ ዜናዎቹን አሰማለው። ባለፈው ሳምንት መጨረሻ አፋር ክልል በኃይሌ ጉብ ተራራ ላይ የተከሰተው እሳተ ገሞራ የሚተፋው አመድ በህንድ የሚደረግ የአውሮፕላን በረራን አቋረጠ። የቦሮ ዴሞክራሲያዊ ፓርቲ ከገዢው ከብልጽግና ፓርቲ ጋር ለመዋሃድ የሚያስችለውን ውሳኔ አስተላለፈ። ፓርቲው የቀረው መበተንና ከብልጽግና ጋር መቀላቀል ነው። የትራምፕ አስተዳደር ዩናይትድ ስቴትስ ውስጥ የሚኖሩ ወደ 235 ሺህ የሚሆኑ ስደተኞችን የመኖሪያ ፈቃድና አጠቃላይ ሁኔታቸውን ለመፈተሽ እቅድ መያዙ ተዘገበ። በተባበሩት መንግስታት ሴት ድርጅቶች በሴቶች ላይ የሚፈጸሙ ጥቃቶችን የሚቃወም ዘመቻ ጀመሩ። ዜናው በዝርዝር ባለፈው እሁድ አፋር ክልል ኃይሌ ጉብ ተራራ ላይ የተከሰተው እሳተ ገሞራ የሚተፋው አመድ በህንድ የሚደረግ የአውሮፕላን በረራን ማቋረጡ ተነገረ። የጀርመን ዜና አገልግሎት ዲፒኤ እንደዘገበው በሰሜን ኢትዮጵያ ኃይሌ ጉብ ላይ የፈነዳው እሳት የፈነዳው እሳተ ገሞራ በከፊል ህንድ የአየር ክልል በመድረሱ ምክንያት በርካታ የሀገር ውስጥና የዓለም አቀፍ በረራዎችን አቋርጧል፣ አሊያም በረራዎች አቅጣጫቸውን ቀይረዋል። ባለፈው እሁድ በአፋር ክልል ኃይሌ ጉብ ተራራ ላይ እሳተ ገሞራ ሲፈነዳ ከ14 ሺህ ዓመት ወዲህ ለመጀመሪያ ጊዜ ነው ተብሏል። የኃይሌ ጉቡ እሳተ ገሞራ የሚተፋው የአመድ ጭስ ክምር ወደ አረብ ገብ መሬት ምስራቅ አቅጣጫን ይዞ ወደ ፓኪስታን እየተንሳፈፈ መሆኑም ተዘግቧል። እሳተ ገሞራ የሚተፋው አመድ ትግራይ ክልልን ጨምሮ በአፋር ክልል አፌድሪያን ማድረሱን በሰመራ ዩኒቨርሲቲ የስነ ምድር ተመራማሪ ኖራ ያኒሞ ለዶቼ ቬለ ተናግረዋል። አሁን እሁድለት በቀኑ አራት ሰዓት አካባቢ ላይ አሽ ይራብሮ አሹ ደግሞ በጣም ብዙ ቦታ ነው ከበር ያደረገው። በተለይ አፍዴራ አካባቢን እንደገና ደግሞ ይሄ ወደ በራህሊ አካባቢ ስትሄድ ደግሞ ወደ አህመድ ዒላ እንዲሁም እስከ ትግራይ ድረስ ከበር እንዳደረገ ነው የሚያሳይ። ኃይሌ ጎብ እሳተ ገሞራ ፍንዳታ ትናንት ሰኞ መቆሙና የፍንዳታው የአመድ ጭስ ክምር ወደ ሰሜን ህንድ እና ወደ ቻይናን በፍጥነት እየተጓዘ መሆኑን የጀርመኑ የዜና አገልግሎት ተዘግቧል። ባለፈው እሁድ አፋር ክልል የፈነዳው እሳተ ገሞራ ከባድ ድምፅ ቆቦ፣ ላሊበላ እንዲሁም ሰቆጣ ድረስ መሰማቱና የአመድ ጭስ ክምር መታየቱን ከአካባቢው የሚወጡ የተለያዩ ዘገቦች ያሳያሉ። ይህ እሳተ ገሞራ የፈነዳው በአፋርና በኦሮሚያ ክልሎች ተደጋጋሚ የመሬት መንቀጥቀ ት ከተከሰተ በኋላ መሆኑ ነው። ዜና መጽሔት ሰፋ ያለ ዘገባ ይዟል። የቦሮ ዲሞክራሲያዊ ፓርቲ በምህፃሩ ቦዴፓ ከገዢው የብልጽግና ፓርቲ ጋር ለመዋሃድ የሚያስችለውን ውሳኔ አሳለፈ። በቤኒሻንጉል ጉሙስ ክልል የሚንቀሳቀሰው ተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ትናንት ባካሄደው ጉባኤ ከገዢው ብልጽግና ፓርቲ ጋር ለመዋሃድ በአብላጫ ድምፅ ወስኗል። የፓርቲው ሊቀመንበር አቶ አመንቲ ጌሼ ዛሬ ለዶቼ ቬለ እንደተናገሩት ፓርቲው የማህበረሰቡን ጥቅም ለማስጠበቅ ውህደትን መርጧል ብለዋል። ጉባኤው የተካሄደው ሁለተኛ አስቸኳይ ጉባኤ ነው። አጠቃላይ ድርጅቱ ያለበትንም ሁኔታ ገምግሞ የማህበረሰቡን ጠቅላላ አጠቃላይ የሚታገልለትን ሕዝብ አጀንዳም በጥልቀት ገምግሞ እሱ ላይ ውይይት ነበር ያካሄደው። ከጉባኤው በፊት ቅድመ ጉባኤ ኮንፈረንሶችን ስናካሄድ ነበረ። ለሁለት ቀን በኋላ ጉባኤውን አካሄደን አንድ ቁልፍ ውሳኔ አስተላልፈናል። ከብልጽግና ፓርቲ ጋር በሁደት የመስራት ውሳኔ። ከአምስት ዓመት በፊት የተመሰረተው የቦሮ ዲሞክራሲያዊ ፓርቲ እንደ ተቃዋሚ ፓርቲ ይመስረት እንጂ ከመንግስት ጋር ተቀራርቦ ይሰራ የነበረ ፓርቲ እንደነበር ይነገራል። ከተመሰረተ አምስት ዓመት ሆኖታል። የቦሮ ዲሞክራሲያዊ ፓርቲ ባሳለፈው ውሳኔ ቀጣዩ እርምጃ ፓርቲው ፈርሶ ብልጽግናን በይፋ መቀላቀል ይሆናል። ይሁንና ፓርቲው ከገዢው ብልጽግና ፓርቲ ጋር መቀላቀሉን በጥብቅ የተቃወሙ የፓርቲው አባላትና የምክር ቤት ተወካዮች ይገኛሉ። ይህንንም ዜና መጽሔት ዝርዝሩን ይዟል። በተባበሩት መንግስታት ሴት ድርጅቶች በሴቶች ላይ የሚፈጸሙ ጥቃቶችን የሚቃወም ዘመቻ ጀመሩ። ባለፈው የጎርጎሮሳውያን 2024 ዓመት ብቻ ወደ 50 ሺህ የሚሆኑ ሴቶችና ታዳጊ ሴት ልጆች በወዳጆቻቸው አሊያም በቤተሰብ አባላት ተገድለዋል ሲል የተባበሩት መንግስታት ድርጅት አዲስ መረጃ አውጥቷል። የመንግስታቱ ድርጅት አሳሳቢ ያለው በሴቶች ላይ የሚፈጸም ግድያ በያዝነው አመት ቁጥሩ አልቀነሰም አሊያም ምንም አይነት ለውጥ አላመጣምም ብሏል። ፖለቲከኞች በሴቶች ላይ የሚፈጸሙ የተለያዩ ጥቃቶችን ለመዋጋት የበለጠ እንዲሰሩ በተባበሩት መንግስታት የሴት ድርጅቶች ጥሪ ቀርቧል። የብርቱካን አለም የተሰኘው በሴቶች ላይ የሚደርስ ጥቃቶችን ለማስቆም የተጀመረው ዘመቻ ሴቶችና ልጃገረዶች በህዝባዊና ዲጂታል ቦታዎች ላይ በተሻለ ሁኔታ ጥበቃ ሊደረግላቸው ይገባል ሲል አጽንኦትም ሰጥቷል። ለአስራ ስድስት ቀናት የሚዘልቀው በዚህ ዘመቻ በርካታ የመዝናኛ ቦታዎችና ተቋማት ውስጥ ብርቱካናማ መብራቶችን ወይም ጥቃት ይቁም የሚል ጽሁፎችን በማስቀመጥ ዘመቻውን ለህዝብ እንዲታይ ተደርጓል። ዛሬ በጀመረው በዚህ ሴቶች ላይ ጥቃት ይቁም ዘመቻ ላይ የጀርመን ፌዴራል ሚኒስትሮች፣ አብያተ ክርስቲያናትና የጀርመን እግር ኳስ ማህበር ተሳታፊ ናቸው። የመንግስታቱ ድርጅት በዛሬዋ ዕለት ማለት በጎርጎሮሳውያኑ ህዳር 25 ቀን 1999 በሴቶች ላይ የሚፈጸሙ ጥቃቶች እንዲቆሙ ጥሪ የሚያደርግበት ቀን ብሎን ማወጆ ይታወሳል። አድማጮች በመከታተል ላይ ያላችሁት ከዶቸበለ ዲ ደብልዩ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የትራምፕ አስተዳደር ዩናይትድ ስቴትስ ውስጥ የሚኖሩ የበርካታ ስደተኞችን የመኖሪያ ፈቃድ እና አጠቃላይ ሁኔታቸውን ለመፈተሽ እቅድ መያዙ ተነገረ። ሲኤንኤን የተባለው ዓለም አቀፉ የመገናኛ ብዙሃን አንድ ታማኝ ምንጭንና አንድ ከመንግስት የወጣ ሰነድን ጠቅሶ እንደዘገበው ፍተሻው ስደተኞች በሀገርና በህዝብ ደህንነት ላይ ስጋት እንዳይፈጥሩ ለማድረግ ያለመ ነው ብሏል። ምርመራ የሚደረግባቸው ስደተኞች በተለይ በትራምፕ አስተዳደር ዘመን እና ከትራምፕ አስተዳደር ቀደም ሲል በነበሩት በቀድሞ ፕሬዚዳንት በጆ ባይደን የስልጣን ዘመን በተወሰነ ፕሮግራሞች ወደ አሜሪካ የገቡ የውጭ ሀገር ዜጎችን ያመለከታል። ይህ ማለት ከጎርጎሮሳውያኑ 2012 እስከ 2025 ባለው ጊዜ ወደ ዩናይትድ ስቴትስ የገቡ የውጭ ሀገር ዜጎችን ያጠቃልላል። በሲኤንኤን ዘገባ መሰረት ሰነዳቸው ምርመራ የሚደረግባቸው እነዚህ የውጭ ሀገራት ዜጎች በግምት ወደ 235 ሺህ ይጠጋሉ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምኒስቲ ኢንተርናሽናል በሱዳን ጦርነት በንጹሐን ዜጎች ላይ የሚፈጸመውን ግፍ አወገዘ። የሰብዓዊ መብት ተከራካሪው ድርጅት ባስነበበው ዘገባ በሱዳኑ አልፋሽር ከተማ በነዋሪዎች ላይ የደረሰ ተጨማሪ የግፍ እርምጃዎች ይፋ አድርጓል። ባለፈው ጥቅምት ወር መጨረሻ አልፋሽር ከተማ በሱዳን ፈጥኖ ደራሽ ኃይላት በተያዘበት ወቅት ተዋጊዎች ትጥቅ ያላዙ ወንዶችን በጥይት ደብድበው መግደላቸውን አምነስቲ ኢንተርናሽናል የአይንማኞችን ጠቅሶ ዘግቧል። ታጣቂ ኃይሉ በደርዘን የሚቆጠሩ ሴቶችና ታዳጊ ሴት ልጆች ላይም ጾታዊ ጥቃት ፈጽመዋል። ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት ቃለ ቃለ መጠየቅ ያደረገላቸው ከሞት የተረፉ ሰዎች ሁኔታውን በሰው ላይ የተካሄደ ጭፍጨፋ ሲሉ መግለጻቸውን ድርጅቱ አያይዞ ጠቅሷል። አንጎላ መዲና ሉዋንዳ ውስጥ በተደረገው የአፍሪቃና የአውሮፓ ህብረቶች የጋራ ጉባኤ ላይ የተካፈሉ የአውሮፓ ሀገራት መሪዎች ከአፍሪቃ ጋር ግንኙነታቸውን ለማጠናከር በየጊዜው የሚገቡትን ቃል ገቢር የሚያደርጉ አንዳንድ እርምጃዎችን ለመውሰድ የቆረጡ መምሰላቸው ተዘገበ። የሁለቱ ህብረቶች አባል ሀገራት መሪዎች ትናንትናና ዛሬ ባደረጉት ጉባኤ የስደተኞች ጉዳይ፣ የንግድ ልውውጥና በዓለም አቀፍ መድረኮች በጋራ መስራት ዋና ርዕሶቻቸው ነበሩ። የአውሮጳ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ በኤክስ ገጻቸው አውሮጳና አፍሪካ ዓለም በጣም የምትፈልገውን የተባበሩት መንግስታት ድርጅት ቻርተርን የሚያከብር በህግ የሚመራ ጋራ መረጋጋትን የሚያሰፍንና አስቀድሞ ሊገመት የሚችል ህብረ ብሔራዊ ስርዓትን ለማጠናከር እየጣሩ ነው ብለዋል። የሉዋንዳው ጉባኤ የአውሮፓ ህብረትና የአፍሪቃ ህብረት ትብብር የጀመሩበት ሀያ አምስተኛ ዓመት የተዘከረበትም ነው። ጉባኤው በሩሲያና ዩክሬን ጦርነት ምክንያት ዩናይትድ ስቴትስና የአውሮፓ መንግስታት ልዩነት በጎላበት ዩናይትድ ስቴትስ ራሷን ከቡድን ሀያ ጉባኤ ባገለለችበት ማግስት የተደረገ በመሆኑም ጉባኤተኞቹ የሁለቱን አህጉራት ትብብርን ለማጠናከር ልዩ ትኩረት ሰጥተውበታል። ይህ ዶቸበለ ነው። ከዶ ቸበለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እነሆ ባለፈው ሳምንት መጨረሻ አፋር ክልል ሀይሌ ጉብ ተራራ ላይ የተከሰተው እሳተ ገሞራ የሚተፋው አመድ በህንድ የሚደረግ የአውሮፕላን በረራን አቋረጠ። የቦሮ ዴሞክራሲያዊ ፓርቲ በመጻሩ ቦዴፓ ከገዢው የብልጽግና ፓርቲ ጋር ለመዋሃድ የሚያስችለውን ውሳኔ አሳለፈ። የትራምፕ አስተዳደር ዩናይትድ ስቴትስ ውስጥ የሚኖሩ ወደ 235000 የሚሆኑ ስደተኞችን የመኖሪያ ፈቃድና አጠቃላይ ሁኔታቸውን ለመፈተሽ እቅድ መያዙ ዘገበ። በተባበሩት መንግስታት ሴት ድርጅቶች በሴቶች ላይ የሚፈጸሙ ጥቃቶችን የሚቃወም ዘመቻ ዛሬ ጀመሩ። ድርጅቱ ባለፈው የጎርጎሮሳውያን 2024 ዓመት ብቻ ወደ 50ሺህ የሚሆኑ ሴቶችና ታዳጊ ሴት ልጆች በወዳጆቻቸው አሊያም በቤተሰብ አባላት ተገድለዋል ሲል አዲስ መረጃን አውጥቷል። ዜናው አበቃ። ለዓለም ዋና ዋና ዜና አዜብ ታደሰን አመሰግናለሁ።